የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኦሮሚያ ክልል ምስራቅ ወለጋ ዞን ግዳ ክራም ወረዳ ነሐሴ 11 ቀን 2013 ዓ.ም በአካባቢው ተሰማርተው የነበሩ የጸጥታ ኃይሎች ወደ ሌላ አካባቢ መንቀሳቀሳቸውን ተከትለው ነሐሴ 12 ቀን 2013 ዓ.ም ኦነግ ሸኔ ናቸው በተባሉ ታጣቂዎች ብሄርን መሰረት አድርጎ ደርሷል ባለው አሳሳቢ ጥቃት ከመቶ 50 በላይ ነዋሪዎች መገደላቸውን ትናንት ባወጣው መግለጫ አስረድተዋል። ኢሰመኮ በመግለጫው ጥቃቱን ተከትሎ በተወሰደው ብሄርን መሰረት ያደረገ የአጸፋ እርምጃ ላ ወገን ስልሳ ሰዎች በመገደላቸው በርካታ ነዋሪዎች ተፈናቅለው ወደ ኪራሙ ከተማና አማራ ክልል ሻጭተዋል ብለዋል። መንግስት ሸኔ ሲል የሚጠራውና ራሱን የኦሮሞ ነጻነት ጦር እያለ የሚጠራው ታጣቂ ቡድን በፊናው ባወጣው መግለጫ እንዳስተባበለው ግድያውን በንጹሐን ላይ ያነጣጠርኩ ሳይሆን ታጣቂዎች በንጹሐን ላይ ሲተኩሱ ነው የተከላከልኩ ብለዋል። ዶችቬሌ ስለ አሁናዊ የአካባቢ ሁኔታ ከምስራቅ ወለጋ ዞን አስተዳዳሪዎች ጠይቆ የዞኑ የኮሚኒኬሽን ቢሮ ኃላፊ አቶ ዘላለም ሶሪ የተጠቂው ማህበረሰብ መጠንና አሁን ያሉበት ሁኔታ በአካ አካባቢ ካለው የጸጥታ ስጋት አንጻር ለማጣራት ብከብድም መንግስት የጸጥታ ኃይሎችን ወደ አካባቢው አሰማርተው እያረጋጋ ነው ብለዋል። የቀውሱ መነሻ ኦኔክሸኔ በአማራ ተወላጆች ላይ የወሰደው ጥቃት ነው። ያንን ተከትሎ ታጥቆ በአካባቢ የሚንቀሳቀሱ የአማራ ብሔር ተወላጆች በንጹሃን የኦሮሞ ተወላጆች ላይ ዘግናኝ እርምጃ ይወስዳሉ። ከዚያን የኦኔክሸኔ ታጣቂዎች ዳግም ንጹሃን የአማራ ተወላጆችን በአስከፊ ሁኔታ አጠቁ። ድርጊቱ በዚህም ሆነ በዛ በአክራሪዎች የተፈጸመ በመሆኑ ሁለቱንም ሕዝቦች አይገልጽም፣ አይወክልም። አሁንም በአካባቢው ያለው የጸጥታ ሁኔታ ከስጋት የጸዳ ባለመሆኑ በገለልተኝነት የደረሰውን ውድመትና የጉዳት መጠን መለየት አልተቻለም። ይሁንና መንግስት የጸጥታ ኃይሎችን ልኮ አካባቢውን እያረጋጋ በመሆኑ ትክክለኛውን መረጃ ለማሰባሰብ እኛም ጥረት እያደረግን ነው። በአካባቢው የጸጥታ ኃይሎችና የጉዳቱን መጠን መንስኤ የሚያጣራ ቡድን መላኩን የገለጹት የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ በበኩላቸው አሁን አካባቢ ወደ ሰላማዊ እንቅስቃሴ እየተመለሰ መሆኑን ጠቅመዋል። አካባቢው ላይ ጉዳት ያደረሱ አካላትን በማሰፍ እና እርምጃ በመውሰድ ወደ ሰላማዊ እንቅስቃሴ እንዲመለስ የማድረግ ስራ ሰርቷል። ጉዳት የደረሰባቸው ዜጎች አሉ። የተፈናቀሉትን ወደ ቦታ መመለስና ጉዳት የደረሰባቸውን የመለየት ስራ ተሰርቷል። ዋነኛው ጥቃቱን የፈጸመው ኃይል ኦኔክሽኔ ቡድን ነው። ይህንን የኦኔክሽኔ ቡድን በአካባቢው በሁሉም አቅጣጫ ሊባል በሚችል ደረጃ በጸጥታውም ሕግ ማስከበሩም እየሰራ ነው ያለው፣ እርምጃም እየወሰደ ነው። ጉዳቱ እንዴት ነው የደረሰው? የጸጥታ አካላት በዚህ ላይ ሚናቸው ምንድነ የሚቀጥረው በአካባቢ ጸጥታ የማስከበር ስራ የሚሰሩ የአስተዳደር የፖለቲካ አመራሮች በምን ሊሰሩ ነበር የሚለውን የሚያጠና ቡድን ወደዛ ተልኮ አጠቃላይ ጥናቱ እየተካሄደ ነው ያለው። አሁን አካባቢው ሰላም ነው ማለት ይቻላል። እሰምኩ የነዋሪዎችን ደህንነት ለማረጋገጥ የአካባቢው የጸጥታ ኃይል እንዲጠናከር በጠየቅበት በትናንትናው መግለጫው የጸጥታ ችግሩ ወደ አጎራባች አካባቢዎች በመዛመት ሰብአዊ ቀውሱን እንዳያባብስ አሳስበዋል። ስለዚህም የተጠየቁት አቶ ጌታቸው ባልቻ ለፖለቲካ ጥቅም ለማዋል የፈለጉ ኃይሎች ያነሱት ካልሆነ በስተቀር የሃይማኖትም የብሄርም እንድምታ የለውም። ዱ መካከል የነበረው ስንት አመታት አብረው ያሳለፉ ናቸው። አሁን ገና የተገናኙ አይደሉም። ለዚህ ሰለባ እንዳይሆኑ ከዚህ በፊትም ሲሰራበት ነው የነበረው። አሁንም የብሔር ጉዳይ ተደርጎ ወደ ሁለቱ ብሔር መውሰድ የተሞከረው እስከ አሁን ምንም በዛ መልክ የሚታይ ነገር በዚህ ደረጃ የሚገለጽ የለም። ከዚህ በኋላም ወደዚህ ይሄዳል ተብሎ የሚሰጋ ነገር የለም። ግን ጽንፈኞች አሉ። ከዛም ከዚህም ጉዳት ያደረሱ አካላት ወደ ህግ መቅረብ መቻል አለባቸው። ናቸው። በየደረጃ ያለው መመራር በዚህ ጉዳይ ላይ በቁርጠኝነት እየሰራ ነው ያለው። የጸጥታ ክፍተቱ የተፈጠረበት አግባብና ሊወሰድ ስለሚችለው የእርምት እርምጃ ተጠይቀውም ይህን መልሰዋል አቶ ጌታቸው። ጸጥታ አካላት ከዛ ተነሰው ጥቃት ደረሰ የሚለው ነገር በተጨባጭ እስካሁን ተገምግሞ ትክክል ነው አይደለም የሚል የተረጋገጠ ነገር የለም። ግን የክልሉ መንግስት በአካል ወይም በአመለካከት በመሳተፍ ጉዳት ያደረሰ ካለ ተጠያቂ ይሆናል። ምንም ጥያቄ የለውም። ኃላፊነት ባለመወጣትም የሚደርሱ ጉዳቶች ካሉ ይህንን የሚያጣራ ኃይል ወደዛ የተሰማራ ስለሆነ አጣርቶ በሚገኙ ውጤት ላይ በመመስረት እርምጃ የመውሰድ ስራ ይሰራ ክልሉ መንግስት ቁርጠኛ ነው በዚህ ጉዳይ ላይ በኦሮሚያ ክልል በተያያዘው ዓመት ብቻ በወለጋ አራት ዞኖች በተለይም የአማራ ብሔር ተወላጆች ላይ በታጣቂዎች ይፈጸማል በተባለ ጥቃት እስካሁንም በመቶዎች የሚቆጠሩ አልፈዋል ሺዎችም ሀብት ንብረታቸው ወድሞባቸው ተፈናቅለዋል ለዶቼ ቬሌ ለተጠናቀረው ዘገባ ስዩም ጌቱ ነኝ ከአዲስ አበባ